የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ የተከታዩ ውይይት ርዕስ ነው የወቅቱን የኢትዮጵያ ፖለቲካ አበይት ጉዳዮች ምንነትና አንድምታ ለመዳሰስ የነገይቱን የኢትዮጵያ መዳረሻ መሠረቶችና ከዚያ ሊያደርሱ ይችላሉ የሚባሉ ጎዳናዎችን ለመመርመር የታለመው ውይይት ነው በሂደቱ ውስጥ ሊያጋጥሙ ይችላሉ የሚባሉ ፈተናዎችንም ይቃኛል ተወያዮች ኦሃዮ፣ ዩናይትድ ስቴትስ የሚገኘው የዴይተን ዩኒቨርሲቲ የፍልስፍና መምህር ፕሮፌሰር መሳይ ከበደ፣ ከስቶክሆልም ስዊድን የዋዜማ ራዲዮ መስፍን ነጋሽ በመራሄ ኤዲተርነት ይሠራበት በነበረው ህትመቱ ከዓመታት በፊት በተቋረጠው አዲስ ነገር ጋዜጣ ብዙዎች ያስታውሱታል። እንዲሁም በስቴት ኦፍ ኒው ዮርክ ዩኒቨርሲቲ የድኅረ ምረቃ ፕሮግራም የፍልስፍና ጥናት ላይ የሚገኘው ሄኖክ የማን ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። ጠበቅ ያለ እይታ የሚጋብዝ አንዳንድ እየተከናወኑ ያሉ ጉዳዮችንም በቅጡ መመርመር የሚጠይቅ ጊዜ ላይ ነው ያለ ነው የኢትዮጵያ ጉዳይ። የለውጥ እንቅስቃሴ ወራት አስቆጥሯል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከፍ ብለው ያልታዩ ነገሮችን ያደረጉባቸውን ስንመለከት፣ ጥያቄዎች ሲነሱ፣ ግጭቶች የበዙባቸው ሁኔታዎችን ስንመለከት ቆይተናል። ሰሞንኛው ጉዳይ ግን ከዚህ ቀደም ከታዩት በሙሉ ለየት ያለ ይመስላል። በቀደመው ስርዓት ውስጥ ትልልቅ ድርሻ የነበራቸው ሜቴክ የሚባለው የአገሪቱን ኢኮኖሚ በመሰረቱ ማንቀሳቀስ የሚችል በርከት ያሉ ስራዎችን መራ የነበረ ከፍ ያለ ሙስና ታይቶበታል የተባለ ድርጅት ባለስልጣናት እየታሰሩ ነው ያሉት። ክሱም ሆነ የሂደቱ ጅማሬ ላይ ነው ያለ ነው። ትኩስም እንደመሆኑ እሱን አልፈን ሌላ ነገር ማውራት አንችልም እና የየበኩላችሁን እይታ እንውሰድ። ፕሮፌሰር መሳይ እርስዎን ላስቀድም፣ ሰሞንኛውን ዜና እንዴት ተከታተሉ? እሺ፣ እንግዲህ የተባለውን ነገር የቀረበው የሙስና እና ደግሞ የሰብአዊ መብት መድፈር ብዙ የምናቀው ነበረ። ከዚህ ደጋግሞ ደጋግሞ የተነገረ ነገር ነው ግን አሁን እንደዚህ በይፋ ሲወጣ በመንግስት በቀጥታ ሲነገር እና የሙስናው መጠን እንደው ከልክ ያለፈ ለማመን የሚያስቸግር በዚህም ደግሞ የሰብአዊ መብት አያያዙ እንዴት ብልሹ እንደነበረ እና ሰውን ለማሰቃየት የሁሉ ስልጣን ለማራዘም እየደረገ መሆኑ በጣም ፍል ይላል። እኔ በኩሌ አሳፍሮኛል። ከልዴትም አልፍ ያለው ወደ እርፈር ደረጃ ነው የሚሄዱት እና የሰው ልጅ እንዲህ አንድ ሀገሬ ነው የሚለውን እንደዚህ ይዘርፋል፣ ደሞ የሀገሩ ሰው በላይነት ሁኔታ ያሰቃያል። በእውነቱ ለማመን በጣም በጣም ያስቸግራል። እና ያው ህዝቦቹ እናውቃለን፣ አሁን የተያዙት ባለስልጣኖች ኢትዮጵያዊነት የሚባለም ነገር አይሰማቸውም ነበር እና የተሸከምነው ዕዳ መቼ እንደሚያልቅ አላውቅም። ያው መክፈል አለብን። ግን ያው እንደተባለው ደግሞ ህግ ፊት ቀርበው በፈጸሙት ጥፋት ያህል ቅጣት መቀበላቸው ጥሩ ጅምር ነው፣ አስፈላጊ ነው። ግን እንግዲህ ዋናው ወዲህ አካባቢ ብቻ እንዳይቆም እና ሌሎች በዚህ የተሰማሩ በእና ድርጊት የተሰማሩ ሰዎች እና ግለሰቦች ፈልጎ የግድ ለፍርድ ማቅረብ የሚያስፈልጋል። መደገም የሌለበት ነገር ነው። ስለዚህ በእውነቱ እንዳልኩት እኔ ከማፈር በስተቀር እንደው ብዙ ብዙ ሊሰማኝ አይችልም ከዚህ ወዲያ። መልካም ፕሮፌሰር መሳይ ወደ ሁለቱ ተወያዮች ከማለፊ በፊት በአጭሩ እንዲመልሱልኝ ለማምን ገዶኛል ወይም ከብዶኛል ብለዋል። ለማምን የከበዶት እስሩ ነው ወይስ እስሩን ተከትሎ እየተነገረው ዜና ነው። መጠን ደረገው የባከነው ገንዘብ ጭራሽ እኮ መጨረሻ የሌለው መስመር የሌለው ነገር ነው። ሰው ያው ይገባኛል። ብዙ ባለስልጣን ብዙ ይሰልቃሉ፣ ግንም አትሊስት እንደው በደንብም እንዳይታይ ለማድረግ ወይም መጠኑን ለመቀነስ ነሱ ይሞክራሉ። ይሄ ግን እኮ መጠን የለሽ ነው። በቃ ዝም ብለው ብቻ እንደ ዘረፋ ነው። እና መልካም፣ ወደ ስዊድን ልሻገር። መስፍን ነጋሽ ስዊድን ስቶክሆልምን ያለኸው መስፍን አንተስ ይህን ዜና ስትሰማ ምን ታሰበ? ዜናውን መከታተል ብቻ ሳይሆን የሙስና ዘገባዎችን በስፋት ዋዜማ ሬዲዮም አላችሁ፣ ሌሎች ጽሑፎችም ላይ ትጽፋላችሁ እና የግዝፈቱን የሰዎቹን ቁጥር ድንገተኝነቱን እንዲህ ያለ ውሳኔ ወይም የክስ ሂደት መሄዱን አዝማሚያው ቀደም ተብሎ ምን ያህል እንደታወቀ እርግጠኛ አይደለሁም ብዙም ሳይታወቅ ነውና እርምጃው የተወሰደ የሚመስለው ላይሆን ይችላል። ምን ታሰበ እንዳልከው በዋዜማ ሬዲዮ ላይ በተለይ ከሜቴክ ጋር የተያያዙትን የተወሰኑትን ጫፍ ጫፉን ለመነካካት ሞክረናል፣ ባለፉት በርካታ ወራት ጥልቀቱና ስፋቱን በጣም እርግጠኞችም እንጂ የሆነ አይነት ማጣራት እየተካሄደ እንደ ነበረም መረጃዎች ነበሩን። ሆኖም ግን የሰዎቹ በዚህ ፍጥነት መታሰር ግን በግሌ የጠበቅኩት አልነበረም። ምናልባት ተመልክታችሁት ከሆነ ከሶስት ወር በፊት ሐምሌ ላይ አንድ ረዘም ያለ ከራሴ ጋር ያደረግኩት ውይይት አይነት ነገር ረዘም ያለ ጽሁፍ ነበርና እዛ ላይ የዚህን የተሀድሶ ወቅት ቁልፍ ተግባራት አድርገን ልናያቸውና የመንግስትንም አካሄድ ልንመዝንባቸው ይገባሉ ያልኳቸውን አንድ አስር ማሳያዎች ዝርዝር ነበርና ያን ጊዜ አምስቱን በዛ ወቅት አይተናቸዋል። ሌሎቹን አምስቱን ግን ይደረጉ አይደረጉ፣ ዝግጅት እየተደረገ ይሁን አይሁን አናውቅም ብዬ ተናግሬ ነበርና አንዱ አንስቼው የነበረው ሀገራዊ ጉዳታቸው ከፍ ያሉ የዘረፋና የስልጣን መባለጎችን የማጣራት ስራ መጀመር አለበት የሚል ነበረ። አሁን ይሄኛው ዜና ከማጣራትም አልፎ ሰዎቹን ለህግ ወደ ማቅረብ ሄዷል። እርግጥ የመጀመሪያ ነው። ፕሮፌሰር መሳይ እንዳሉት መስፋት፣ መጥለቅ ይኖርበታል ግን በጣም ጥሩ እርምጃ አድርጌ ነው ያየሁት። ግለሰቦቹና ቡድኖቹ በህግ መጠየቃቸው ብቻ ሳይሆን ለዚህ ለሽግግር የተሐድሶ ሂደቱም በጣም አስፈላጊ እርምጃ አድርጌ ነው የወሰድኩት። እና የሰብአዊ መብት ጥሰቶቹም በዛው መልክ ያነሳሁት ነበር በዛ ወቅት። ሁለቱም በጣም አስፈላጊ ናቸው፣ መስፋት አለባቸው፣ መቀጠል ይኖርባቸዋል። ከዛ በተረፈ ግን እንደተባለው እንደ ህብረተሰብ እንደ አገር ሪሊ፣ የእነዚህ ሰዎች መታሰር የሚያስደስትም ብዙ ነገር ያለው አይመስለኝም። ሪሊ፣ የሚያሳፍረው ነገር ነው፣ የበለጠ እኔንም የሚጫነኝ። መልካም፣ የዚህን እስር ምንነትና ምናልባትም በሀገሪቱ ቀጣይ አቅጣጫ ላይ ሊፈጥረው የሚችለው አንድም ታም ካለን እንመረምራለን። ወደ ኒውዮርክ እመለሳለሁ ቅብብል እንዲኖራችሁ። ሄኖክ አንተም ባጭሩ ዜናውን የሰማህበትን ሁኔታ ብገልጽልን ምን ይመስል ነበር? ምንስ አይነት ስሜት አሳደረበት? የተቀላቀለ ስሜት ነው የተሰማኝ መጀመሪያ ዜናውን እንደሰማሁኝ በአንድ በኩል ያው ትልቅ እርምጃ ነው፣ ያልተጠበቀ ነው። በእርግጥ ለመከታተል እንደሞከርኩት አብዛኛው ኢትዮጵያዊ እንግዲህ ይሄ ይሆናል ብሎ መስፍንም እንዳለው የጠበቀ ሰው አልነበረም። ለማመን የተቸገረም ሰው አለ ይሄ ነገር ይፈጠራል ተብሎ እነዚህ በጣም ትላልቅ ባለስልጣኖች ፈላጭ ቆራጭ ነበሩ፣ ማንም ጥያቄ ያልነበራቸው ሰዎች እንዲሁ በይቅርታ ተድበስብሶ ሊታለፍ ነው ወይ የሚል ስጋት ስለነበረ እና ይሄ መሆኑ ትልቅ እርምጃ ነው። አንዱ እሱ ነው። ያው ሐዘን ሀፍረት ልትለው ትችላል። አሁን ፕሮፌሰር መሳይም መስፍንም እንዳሉት እንደ ዜጋ ስታስበው በዛ ድሃ በጣም ፍጹም ድሃ ማህበረሰብ ሀገር ላይ እንደዚህ አይነት ጭካኔ የተሞላበት መጠን የሌለው ዘረፋ መፈጸሙ በጣም የሚያሳዝን ነው እንዳውም አንዳንድ የዓለም አቀፍ የጠረሙሽ እና ተቋማት እንደዚህ አይነቱን ወንጀል ዓለም አቀፋዊ ወንጀል እንዲሆን ሁሉ ጥረት እስከ ማድረግ የደረሱ አሉ። ምክንያቱም ይሄ የኢኮኖሚያዊ ማህበረሰባዊና ባህላዊ ሰብአዊ መብቶችን ይጥታል ስለሚባል ማለት ነው። በጣም ከባድ ነው ወንጀሉ። ከዛ አንጻር ስታየው ግን ስጋትም አለኝ ሄኖክ ቅድም ስሜትን ከገለጽክበት አንድ እርምጃ እንሻገርና እንዲህ ያለው የተንሰራፋ ሙስና በአገር ውስጥ መኖሩ ያቺ ሀገር ያላት የማይመስለውን ሀብት የተሰረቀችው እስኪመስል ድረስ የተጋነነ መሆኑን ባስተናገድንበት ስሜት በእርግጥ በመንግስት በኩል ፍትህ በአግባቡ የሚፈጸም መሆኑ በተደጋጋሚ ተገልጿል። ወንጀለኞች ተብለው ተጠርጥረው የተያዙት ሰዎች በህግ ይዳኛሉ፣ አላግባብ በግምትና በሀሳብ የሚደረግ ነገር የለም የሚለውን ተደጋግሞ ተገልጿል። በሌላ በኩል ግን የታሰሩት ወይም ተጠያቂ የሆኑ ሰዎች ማንነት ስልጣን ላይ የነበሩት ሰዎች ተመሳሳይ ሁኔታ ውስጥ የነበሩ መሆናቸው ለአንዳንዶች የዘውግ ማንነትም ሲገባ እየተመለከትን ነው። በዚህ ቡድን ውስጥ ያሉ ሰዎችን በተለይ ነጥሎ የተነጣጠረባቸው ነው የሚል ስሜት ከተለያየ አካባቢዎች ጎልተው እየተሰሙ ነው፣ ጥያቄዎች እየቀረቡ ነው። በሌላ በኩል የህግ ሂደቱ ሳያልቅም የመንግስት መገናኛ ብዙሃንን ጨምሮ በመንግስት በኩል የሚነገሩ ነገሮች መኖራቸው ከዚህ ቀደም የነበረም ልምድ ስለሌለ ያንን የተሳከረ ስሜት ውጤት አግልቶታል። እንዴት ትመለከተዋል? ስጋቱ ይገባኛል፣ እኔ የምጋሩ አለሁ። እሱን በተመለከተ ግን በአንድ ዘውግ ማህበረሰብ አባላት ላይ ያነጣጠረ ነው የሚለው ትንሽ ችግር ያለበት ይመስለኛል። ምክንያቱም ስልጣን ላይ ሆነው እንደዛ አይነት የሙስናም የሰብአዊ መብት ጥሰት ወንጀልም ሲፈጽሙ የነበረው ገዛ ቡድን አባላት ናቸው። ይሄ ዚጋ መጠንቀቅ አለብኝ። አሁን ስለ ትግራይ ህዝብ አይደለም በፍጹም እያወራሃለሁ። ከዛ ማህበረሰብ ወጥተው የዛ ማህበረሰብ ወኪል ነን ብለው ወንጀል ሲፈጽሙ የነበሩት በስልጣን ደረጃም በብዛት የነበሩት እነሱ ስለሆኑ መብዛታቸው የሚያስገርም ነገር አይደለም። ያ እንደተጠበቀ ሆኖ ግን አንዳንድ ችግሮች፣ ስጋቶች አሉ። አንዱ ቅድም ያነሳኸው መገናኛ ብዙኃን ላይ ፍርድ የመስጠት አዝማሚያ ይታያል። ድሮ የነበረው የዚህ የዘጋቢ ፊልም የመስራት ሰዎችን ለመወንጀል ሲፈልጉ ከወነጀሉም በኋላ ማህበረሰቡ ፊት ተቀባይነት እንዲያገኝ ለማድረግ የሚሰራ ፕሮፓጋንዳ የዛ አይነት ፕሮፓጋንዳ ይሄ በጣም ችግር ያለበት ነገር ነው። በተለይ ደግሞ አሁን የፍትህ ስርአቱ ይሻሻላል፣ ዜጎች በህግና በስርአት ይዳኛሉ፣ ሰብአዊ መብት አይጣስም በሚባልበት ሁኔታ እንደዚህ አይነት ነገር በተለይ ደግሞ በመንግስት የመገናኛ ብዙሀን፣ ህዝብ ግብር በሚከፍልበት የመገናኛ ብዙሀን እንደዚህ አይነት ነገር መፈጸሙ በጣም ችግር አለው። በፍርድ ሂደቱ ላይ ተጽዕኖ ማምጣቱ አይቀርም። አንደኛው እሱ ነው። ሁለተኛው ስጋቴ ይሄ የድል አድራጊ ፍትህ የሚባል ነገር አለ የቪክተርስ ጀስቲስ የሚባል አንድ አምባገነን ስርአት ወድቆ ወደ ሌላ ስርአት አምባገነንም ይሁን ዲሞክራሲያዊ ስርአት ሽግግር በሚኖርበት ጊዜ የቀደመውን የወደቀውን አምባገነን ስርአት መሪዎች እና አባላት በህግ በሚጠየቁበት ሁኔታ ላይ የሚፈጸሙ ስህተቶችን የሚመለከት ነው። እንግዲህ የተለያዩ ሊሆኑ ይችላሉ ስህተቶቹ። ለምሳሌ ፍትህ ምንድን ነው? ሁሉንም ሰው በእኩል የመዳኘት ተጠያቂነት ያለባቸውን ሰዎች በሙሉ ተጠያቂ የማድረግ አሰራር የማይኖርበት ሁኔታ ወይም ደግሞ ለአሸናፊ ወገን በሚመች ሁኔታ የፍትህ ስርዓቱን መቃኘት አይነት አዝማሚያ የሚመስሉ ናቸዋለን። ግን ለምሳሌ የሜቴክ ዘራፊዎች እና እዚህ መረጃና ደህንነት ሰብአዊ መብት ይጥሱ የነበሩ በጣም አረመኔያዊ ድርጊት ሲፈጽሙ ሲያስፈጽሙ የነበሩ አሁን የተያዙት ሰዎች መያዛቸው ጥሩ እርምጃ ሆኖ፣ በምን መመዘኛ እንደሆነ ያልታወቀ ግን በተመሳሳይ ሁኔታ ተሳታፊ የነበሩ ሰዎች ጭራሽ አሁንም ስልጣን ላይ ያሉ ሰዎች አሉ። እንደዚህ አይነት ነገሮችን ግምት ውስጥ ሳስገባ ያ አዝማሚያ ሊኖር ይችላል የሚል ስጋት አለ። ሌላው ያልተሟላ ነገርም ሊኖረው ይችላል እንግዲህ በዚህ መቀጠል አለበት ይገባኛል። ብዙ የተወሳሰበ የፖለቲካ ጥያቄ ያለው ግን አሁንም የፓርቲ የንግድ ድርጅቶች አሉ። አብዛኛውን የአገሪቷን ኢኮኖሚ የተቆጣጠሩ ከትላልቅ ንግድ ጀምሮ እስከ ተራ ችርቻሮ ውስጥ ገብተው ምዝበራ ላይ የተሰማሩ ተቋማት አሁንም አሉ። ስለ እነሱ ምንም የተባለ ግልጽ ነገር የለም። የዚህ እስር ደግሞ ሌላ ምናልባት እንግዲህ ልናነሳው የምንችለው እንዲሁ ጠቆም ለማድረግ ነው። ስለሱ ብዙ አሁን አልናገርም። እህ ከኤርትራ እና የኢሳያስ አፈወርቂ ተጽዕኖ ራሱ አንድ ሌላ ሊቃኝ የሚገባው ነገር ነው። በኦሮሞ ፖለቲካ ውስጥ ያለውም እንዲሁ ሊቃኝ የሚገባው ነገር ነው። አሉላ፣ መልካም በርከት ያሉ ጉዳዮችን አንስተሃል። በቅጡ መመልከት እንድንችል ነው እና ይሄ ውይይት ያላወቅናቸው ነገሮች ሊኖሩ መቻላቸውን ከግምት አስገብተን በየቀኑም አልፎ አልፎ አንዳንድ ነገሮች እያየን ነው እና እየተጠቃለለ ነገር ካልሆነ ምናልባት የምናያቸው ሌሎች ነገሮች ይኖሩ የሆነ የሚለውን ጥያቄ እንድናይ ያደርጋል። ፕሮፌሰር መሳይ ግን ለቀደመው ጥያቄ ቀደም ብለው አፍሬበታለሁ አለው እንደ ዜጋ እንዲህ ያለ በደል ሙስናውን ጨምሮ መፈጸሙ ብለዋል። አንድም ታውንስ የእስሩንም ሂደት ሆነ ቀደም ብሎ ሄኖክ የበኩሉን መከራከሪያዎች አንስተዋል። እንዴት ይመለከቱታል? ያው መቼስ ነገሩ አስቸጋሪ እንደሆነ ፍትህ ለመስጠት መፈለጋችን አንድ ሆኖ አፈጻጸሙ ግን በጥንቃቄ መወሰድ አለበት እና ብዙ ጊዜ አፈጻጸሙ ላይ ችግር ሊፈጠር ይችላል። ግን እኔ በአጠቃላይ አንድ የማየው ነገር አለ። እሱም ሌት ያለበት አንድ ነገር ያለ ይመስለኛል። እሱም ሰዓቱ ማዘዝና መታዘዝን ስለሚጠይቅ ካልታዘዝክ ደግሞ ብዙ ችግር ሊደርስብህ ስለሚችል በዚህ አንጻር ሁሉም በተወሰነ ደረጃ እዚህ ጥፋት ውስጥ ያለ መሆኑን አውቀን መጠኑን እንዴት ነው የምንለካው? ማለት የሚያዙና የታዘዙትን መለየት አያስፈልግም ወይ? እና ብዙ ጊዜ ልክ አሁን እንደሚባለው በወታደሩም ብንወስድ በፖሊሱም ብንወስድ በእንዲሁም ደግሞ በሲቪሉም በቢሮክራሲው አካባቢ ብንወስድ ያው አለቃው ካዘዘው መፈጸም አለበት ካልፈጸመ ከስራ መባረር ብቻ ሳይሆን ለራሱም አደጋ ውስጥ ሊወድቅ ይችላል። ቅድም የበፊቱን ጠቅላይ ሚኒስትር ሁኔታ ጠይቀናል። እኔ እሳቸው ምን ያህል እምቢ ማለት ይችሉ ነበር የሚለው ጥያቄ እስካሁን አለ። በአጀማመራቸው ጊዜ ትንሽ ድፍረት አሳይተው ነበረ። ከዛ በኋላ ግን ግን ምን እንደተፈጠረ አላውቅም። ጭራሽ እነሱ የሚሉትን ማስተጋባት ስለሆነ ስራቸው እና ይሄ ይሄ እንዲህ አይነት ስርዓት ባለበት አካባቢ መለየቱ አስፈላጊ አይደለም ወይ? ማን ነው ያዘዘው? ማን ነው አላፊው እና ታዛዥ ውስጥ ማን ነው ይሄ? ማለቴ ታዛዥ የሆነው ይቅርታ ይደረግለት ወይም ዝም ይባል ሳይሆን ግን የተፋሱን መጠን በዚህ ሁኔታ ማየት አለብን በሚል ነው እንግዲህ ይሄ በፓርላማውም ወይም በምንም አንድ አይነት መመሪያ ወጥቶ ቢሰራበት ጥሩ ይመስለኛል። ዝም ብሎ ሁሉንም ትም ማለት አንደኛ ነገር መልሶ ሊጎዳ ይችላል፣ ሁለተኛ ደግሞ ብዙ ቅራኔዎች ሊፈጠሩ ይችላሉ። ሌላው ደግሞ እዚህ መታየት ያለበት ማጥፋታቸው ብቻ ሳይሆን ባለፈው ጊዜ አሁን የመጣውን ለውጥ ላለመደገፍ፣ ለመቀልበስ ወይም በማሴር ወይም ግርግር በመፍጠር ሰዎች ከሰዎች እንዲታሉ በማድረግ የተንቀሳቀሱ ሰዎች እነሱም በትክክል መጠየቅ አለባቸው። ምክንያቱም ከማጥፋት አልፈው እነሱ ጨርሶ ያለውንም የመጣውንም እፎይታ ለመቀልበስና ወደ ዝሮ ለመመለስ ስለሆነ እነሱ ሰዎች በጣም አደገኞች ናቸው። እና በዚህ መሰረት እነሱ ላይም የጠበቀ እርምጃ መወሰድ ያለበት ይመስለኛል። ስለዚህ በአንድ የሚወሰን ነገር ሳይሆን መጀመሪያ አሁን ሁላችንም የሚመስለኝ ማተኮር ያለብን በአጠቃላይ አላፊዎች ላይ ነው። ማነዋል ማነው ትዕዛዝ የሰጠው ይሄ እንዲሆን የሚለውን፣ እሱ መጀመሪያ ወደዛ ላይ እናተኩር። ከዛ ደግሞ የለም ታዛዦች መጠናቸው እንዴት ነው የሚለው ጥያቄ ደግሞ እሱ በሁለተኛ ጥያቄ ሊሆን ይችላል። መልካም በርከት ያሉ ጥያቄዎችን እንድናነሳ እፈልጋለሁ። ቀደም ብሎ የተጻፉ ነገር ግን የወደፊት አቅጣጫ ላይ የሚያነጋግሩ ጽሁፎቻችሁንም አይቻለሁ። በተለይም ፕሮፌሰር መሳይ እርስዎ የጻፉትንና እርስዎ ምላሽ የሰጡበትን ሌላ ሰው ጽሁፍም እናዛምዳለን እና ፈጠን ፈጠን ብዬ ወደ ሌሎቹ ርዕሶች ይሻገራለሁ። ከዚያ በፊት ግን መስፍ በቀደሙት ጥያቄዎችና ፕሮፌሰር መሳይና ሄኖክ መልስ በሰጡበት ጥያቄና ይሄ ስር የሰደደ ሙስና ወንጀልም ከሆነ ቁጥር ስፍር የሌለው ከሁለት አስርታት በላይ የዘለቀ በደል ተፈጽሟል የሚባለው በሕግ እስኪረጋገጥ ድረስ የሚባለው እንያዝና የት ድረስ ነው የሚያቆመውስ? በዚህ ሁሉ ጊዜ ውስጥ የተሰራ በደልና ጥፋት፣ ሙስና በክስ ሂደት የቱጋ ማቆምስ ይቻላል? ፕሮፌሰር መሳይ እንደሚሉት ተለይቶ የሚነጣጠር ወይም ዋና የሚባሉ ክሶችና ሁኔታዎች ከሌሉ እኔ እንደሚታየኝ የዛሬ ሶስት ወርም ብዬ የነበረው በዚህ ደረጃ የበለጠ ትኩረት ሰጥተን መስራት ያለብን የተፈጸሙትን ዘረፋዎችና የሰብአዊ መብት ጥሰቶች ማጣራት ላይ መሆን ይገባዋል ባይ ነኝ። አጠቃላይ ማለት እንደው አገሩን ሁሉ ዝርዝር ዝርዝር ጥናትም ባይሆን ግን ዋና ዋና የሚባሉትን ዘረፋዎች በሙሉ ተጠንተው የሰብአዊ መብቶች ጥሰቶችም እንደዛው እንደው ቢያንስ አነስተኛ ዳሰሳ ጥናት ተደርጎ እዛ ላይ የትኛው በፖለቲካ ውሳኔ መዘጋት እንዳለበት፣ የትኛው ደረጃ ያለው ደግሞ በሕግ መታየት እንዳለበት የሆኑ አካሎች መነጋገርና መወሰን አለበት። እኔን ጨምሮ ሁሉም ኢትዮጵያዊ ለፍትህ ያለውን ጥማት እረዳለሁ። ግን መሬት ላይ ያለው እውነት እና ደግሞ አሁን ያለንበት የሽግግር ሂደት ያንን የሚፈቅድ አይደል። ከአንድ ሚሊዮን ሰዎች በላይ ሊሆኑ ይችላሉ፣ በእኔ ግምት ለፍርድ መቅረብ ያለባቸው። ዘራፊውን በሙሉ እንሰብስብ ካለ አይቻልም። እሱ ዋና ዋናዎቹ ላይ ነው ማተኮር ያለብን። ግን ዋና ዋናዎቹስ ላይ ቢሆን ሁሉንም በፍርድ ቤት ነው ወይ መዳኘት ያለብን? አሁን የሜቴክ በጣም ትልቅ እና በጣም የተጋነነ ስለሆነ ከፖለቲካ አንደምታው በበለጠ ምናልባት ባላነሰ ደግሞ የኢኮኖሚ አንደምታውም በጣም ከባድ ስለሆነ ወደ ፍርድ ቤት መቅረባቸው ብዙ ትላይለን ይችላል። የሁሉም ተጠያቂ ሊሆኑ የሚችሉት ሰዎች ሁኔታ ግን እንደዛ አይደለም እና ሁለቱን አቻችለን መሄድ ይኖርብናል። አሁን ለምሳሌ ይሄኛው እስር ሲካሄድ ወይም ውሳኔ ሲሰጥ ሙሉ በሙሉ በሕግ መሰረት ላይ ብቻ ነው ወይስ የፖለቲካ ጉዳዮችም ከግምት ገብተው ውስጥ ለውስጥ የሆነ አይነት ንግግርና ድርድር ተደርጎ ነው? ይሄንን አናውቅም። ቢደረግ ለእኔ ግን ችግር የለብኝም። ምክንያቱም መሬት ላይ ያለውን እውነት እንደሌለ ቆጥረን ሁሉም ተጠርጣሪ ፍርድ ቤት ይቅረብ ብንል በተግባር ሊሆን የሚችል አይመስለኝ ሌላው ፕሮፌሰር መሳይ ያነሱት በጣም አስፈላጊ ነገር ወንጀለኞች መጠየቃቸው እንዳለ ሆኖ ግን ይሄንን ስናደርግ ሽግግሩን የማያደናቀፍ የማያስቆም መሆኑን እርግጠኛ መሆን አለብን። እኔ እንደ አገር ሽግግሩ ቀጥሎ የተወሰኑ ወንጀለኞች ባይጠየቁ እመርጣለሁ። የተወሰኑ ወንጀለኞችን ለመጠየቅ በምናደርገው ጥረት ሽግግሩን ተሃድሶውን አገራዊ ተሃድሶውን ለአደጋ ከምናጋልጥ ለእሱ እንደሚከፈል ዋጋ ማለት ነው። ልክ ነው ልክ ነው። እና ሁለቱን አቻችሎ መሄድ በጣም ያስፈልጋል። ይሄን እንስ ግን ለፍትሕ የምናደርገውን ጩኸትና ግፊት ማቆም አለብን ማለት አይደለም። መቀጠል አለብን፣ ግን ደግሞ እውነታውንም መረዳት ያለብን ይመስለኛል። መጨመር ልገው በተለይ ሰሞኑን በተያዙት ሰዎች ላይ በመንግስት የሚደረገው ፕሮፓጋንዳ በጣም በጣም አጥፊ እና ያለፈው ታሪካችን መጥፎ ውርስ ነው። ይሄ መቆም አለበት። ለምሳሌ ባለፉት ሁለት ቀናት ሲተላለፍ የነበረው የፕሮፓጋንዳ ፊልም ነው፣ ዶክመንታሪ አይደለም። እንደዛ አይነት ዶክመንታሪ የለም። ደንበኛ የፕሮፓጋንዳ እንትን ነው እሱ። በሶስት ወይም በአራት ጣቢያዎች በተመሳሳይ ሰዓት እንዲተላለፍ ከአንድ አካል ተሰርቶ ነው የተሰጣቸው። ይሄ ፈጽሞ መቆም አለበት። የእነዚህን ተጠርጣሪዎች ጉዳይ የሚያየው ፍርድ ቤት እነዚህ የመገናኛ ተቋማት ከመንግስት እየተቀበሉ እንዲህ አይነት የፕሮፓጋንዳ ስራ እንዳይሰሩ መከልከል አለበት። ይሄንን ስል የሚዲያ ተቋማቱ በየራሳቸው የምርመራ ጋዜጠኝነት እያደረጉ ሜቴክም ይሁን ማንም የሰራውን ወንጀል አያውጡ ማለት አይደለም። ይሄኛው ግን እንደዛ አይደለም። ቤዚካሊ ከከሳሽ ወገን ተደራጅቶ የተሰጣቸውን አንድም የራሳቸው ነገር ሳይጨምሩበት አንድም የከሳሹን ሁሉ ጥያቄ ያቀርቡ ነው ያቀረቡት። ይሄ ተገቢ አይደለም። ፍርድ ቤቱ የተጠርጣሪዎቹ መብት በዚህ በኩል መጠበቅ አለበት ብዬ አምናለሁ። ይሄ ሲባል ግን መቼም የእኛ ሀገር ፍርድ ቤት አንድ ነገር ለመከልከል አንዱን ጣት ጠፍ ለማለት እጅ ነው እንዲቆረጥ የሚያዙት እንዳለ ሚዲያው በሙሉ ይህን ጉዳይ እንዳይነካ ካሉ አደጋ ነው። መልካም፣ ወደ ሌላ ጥያቄ እንድንገባ እየፈለግኩ ነው። ማጠቃለል ከተቻለ ድንገተኛ የሃይል ሚዛንን ለማዛባት የሚሞክሩ ሌሎች ግፊቶች የመንግስቱን አቅም የተዳከመ አስመስለው ያሳያሉ የተባሉ በቅርብ ሰሞናት የሚሆኑትን ጨምሮ ሌሎች አስገዳጅ ሁኔታዎች ምናልባት እዚህ ሁኔታ ላይ ተጽዕኖ አድርገው ይሆን የሚለውን ጥያቄ ብንመለከት፣ መስፍን እውነት ነው በግል ባርለኝም መረጃ ባለፉት ጥቂት ሳምንታት በተለይ የነበረው የፖለቲካ መሳሳብ በራሱ በኢህአዴግ ውስጥ ያለው ለዚህ ውሳኔ መፋጠን አስተዋጽኦ ሳያደርግ እንዳልቀረ የሚጠቁም መረጃ አለኝ እና እውነት ነው። የፖለቲካ የፖለቲካና የፍትህ ጉዳይ እየተቻቻለ እየተሳሳበ እንደሚሄድ መዘንጋት የለብንም ያልኩት እና እውነት ነው። ገፊ ምክንያቶችም ነበሩ። መንግስት አሁንም ህግ የማስከበር ትእዛዞችን የመስጠትና የማስፈጸም አቅም እንዳለው ማሳየት ያለበት ሁኔታ እንዲያሳይ እንደተገፋፋ ይሰማኛል። እንደዛ የምን መረጃ አለኝ። መልካም ሄኖክ ድሎ ልስጥ፣ ሌላ ጥያቄ ሳላስከተል። እሽ፣ ቅድም ፕሮፌሰር መሳይ ና መስፍን ያሉት ነገር ላይ አንድ ነገር መጨመር ፈልጌ ነው። ትክክል ነው። አሁን ካለንበት በጣም አስቸጋሪና አሳሳቢ ሁኔታ አንጻር የፍትህ ጥያቄ በግሌ ነ እንደ ዜጋ በግሌ ምንም እንዳልደረስበት ሰው እንዲሁ የሀገሩ ጉዳይ ያገባኛል ብለው እንደሚያስብ ሰው ሽግግሩ ቀጥሎ ቢሳካ እመርጣለሁ። የተወሰኑ ሰዎች መጠየቅ ያለባቸው ሰዎች ሳይጠየቁ ቀርተው እንደ ምርጫ ከቀረበልኝ ግን ይሄ የሌሎች ዜጎች ምርጫ አይመስለኝም፣ ወይም የአብዛኞቻችን ውሳኔ አይመስለኝም። ቢያንስ በመርህ ደረጃ ውጤቱን ከማሰብ አንጻር ትክክል ነው፣ እስማማለሁ በእሱ። ግን ማን ነው ለማን ይቅርታ የሚሰጠው? እንግዲህ በይቅርታ ነው የሚታለፈው፣ ወይ ዝም ተብሎ ነው የሚታለፈው እና በቀጥታ በደሉ የተፈጸመባቸው ሰዎች ይሄ መብት ያላቸው እና ከሱ አንጻርም መታየት አለበት። እንደ ዜጋ አብዛኞቻችን እንደዛ ስለምናስብ ምናልባት እንደዚህ በደሉ የደረሰባቸውም በቀጥታ ከፍተኛ ግፍ የተፈጸመባቸውም ሰዎች ቢሆኑ ሊስማሙበት ይችላሉ። ግን ውሳኔው መሆን ያለበት የነሱ ነው፣ ቢያንስ በመርህ ደረጃ እና ሀገሪቱ ያለችበትን በጣም አሳሳቢ ሁኔታ ግምት ውስጥ ካለማስገባትና እንዲሁ በቃ የግድ አንድ ነገር ማስፈጸም አለበት ከሚል ግትርነት ሳይሆን እንደዛ ያልኩት ይሄ ነገርም መታሰብ አለበት እና የፖለቲካ ውሳኔዎችም በብዛት አሉ ለማለት ነው። መልካም። ቢያንስ ጀመር የምናደርገው ወደ ትልቁ ስዕል የሚወስደንን ርዕስና አንሳ ታዊ ጉዳይ አጥብቆ ቢይዘን ተደራራቢ ጥያቄዎችን ቢመጡ ምክንያታዊ ይመስለኛል። ሆኖም አገር ወዴት እየሄደች ነው? ምንስ ቦታ ነው ያለችው የሚለውን ለመመለስ ሶስት ጸሐፊዎችን መነሻ እናደርጋለን። ለዚህ ውይይት ሁለታችሁ እዚህ ውይይቱ ላይ ያላችሁ ናችሁ። ፕሮፌሰር መሳይ ቀጥታ ወደ እርስዎ ነው የምመጣው። ከእርስዎ ቀድሞ አንድ ጽሑፍ የጻፉ በኢትዮጵያ ጉዳይ በርካታ ጽሑፎችን በማቅረብ የሚታወቁ ፈረንሳዊ ረኔ ለፎ የመጀመሪያ ጽሑፋቸው ላስቀድም። ኢትዮጵያ ወዳልታወቀው ክልል ወይም አየር እየገባች ነው በሚለው ጽሑፋቸው ላይ ጠቅላይ ሚኒስትር አብይን አወድሰው ይንደረደራሉ። ዘመን በጠገበው የአስተዳደር ዘይቤ ወደ ስልጣን በመጡ በመጀመሪያው ጥቂት ሳምንታት ውስጥ አብዛኛውን ኢትዮጵያውያን የሚያነሷቸውን ጎትጓች ይሏቸዋል ጥያቄዎች በመመለስ ሁሉንም የተለመዱ አሰራሮች አፈራርሰዋል ሲሉ ያወድሷቸውና ሶስት መሰረታዊ ስህተቶችን ግን ሰርተዋል ይላሉ። በግዙፉ ተቀባይነታቸው፣ በግርማ ሞገሳቸው፣ በተሰሚነታቸው መተማመናቸው ይላሉ፣ እንደ አንድ ነጥብ ያነሱታል። ምንም እንኳን አይነተኛ የሚባል ለውጥ ቢመጣም ወዴት እየሄደች ያለች አገር መሆኗ የማይታወቅ ነው የሚለውን ሀሳባቸውን ለማጠንከር በርካታ ዝርዝሮችን ይሰጣሉ። በጣም ሰፊ ጽሁፍ ነው። በርከት ያሉ ጭብጦችን ይዳስሳል። እርሶ እያንዳንዳቸውን ነቅሰው በቀጥታ ነው የተቃወሙት። እንክርዳዱን ከስንዴው ወይም ከፍሬው የሚል ጽሁፍ ነው የመጀመሪያ ጽሁፎ። በግርድፍ ነው የመለስኩት። ይሄንንም እንዴት ነው የሚከራከሩት ፕሮፌሰር መሳይ? የኚህን ሰው ትችት፣ የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ ይቀጥላል። አልተቋጨም። አሉላንና ተወያዮቹን አመሰግናለሁ ለዛሬ።